ስፖርት። ጤና ይስጥልኝ አድማጮች፣ እንደምን ሰንብታችኋል። በእንግሊዝ ፕሪምየር ሊግ የመጀመሪያ ሳምንት ጨዋታዎች ኃያሎቹ አርሰናል እና ቼልሲ አልቀናቸውም። አንደኛው ነጥብ ሲጥል፣ ሌላኛው ሽንፈትን ቀምሷል። ሊቨርፑል እና ማንቸስተር ዩናይትድ ጅማሪያቸው ሰምሯል። በለንደን ማራቶን የሦስተኛ ደረጃን አግኝታ የነበረችው ኢትዮጵያዊቱ አትሌት ከዓመታት በኋላ አንደኛነቱ እንደሚገባት ተገልጧል። ሩሲያዊቷ የወርቅ ሜዳሊያውንም የተሸለመችውንም ገንዘብ ሽልማቱ ለሚገባት ኢትዮጵያዊቷ ሯጭ እንድትመልስ ተወስኗል። አትሌቷን ደውለን አነጋግረናታል። በአትሌቲክስ ዙሪያ ትንታኔ የሚሰጥ የስፖርት ጋዜጠኛም የሚለን ይኖራል። አብራችሁን ቆዩ። አርሰናል በፕሪሚየር ሊጉ የመጀመሪያ ግጥሚያ በዌስትሃም ሁለት ለዜሮ ተቀጥቷል። የፕሪምየር ሊግ ሌሎች ውጤቶችንም አካተናል። በቅድሚያ ግን የአትሌቲክስ ዜና እናሰማችሁም። ኢትዮጵያዊቷ አትሌት አሰለፈች መርጊያ ከአምስት ዓመት በፊት በተካሄደው የለንደን ማራቶን አሸናፊ መሆኗ ሰሞኑን ተዘግቧል። በወቅቱ አሸናፊ የነበረችው ሩሲያዊቷ አትሌት ሊሊያ ሾባኮቫ አንደኛ የወጣችው ህገወጥ በሆነ መንገድ አበረታች መድኃኒት ተጠቅማ ነው ተብሏል። ከአመታት በኋላም ቢሆን የአንደኛነት ማዕረጉ የሚገባው ለኢትዮጵያዊቱ አትሌት አሰለፈች መርጊያ ነው ተብሏል። ያው የእኔ ስሜት ከዚህ በፊት ይሄንን ትንሽ ወሬውን ሰምቼ ነበረ። ያው ደስ ላል። በወቅቱ እሷ ሶሎሞኒውን ሁሉንም ነገር በወቅቱ መጠቀም ያለብኝን ነገር እሷ አስመልጣኝ አለች። ሆኖም ግን ያው እውነት አይደበቅም ይቆያል እንጂ ወጥቷል። ያው ደስ ለኛል እንደ ወቅቱም ባይሆን ያው ደስ ይላል። ነገሩ የተከሰተው የዛሬ አምስት ዓመት ለንደን ማራቶን ላይ ነው። እንደ ጎርጎሪዮስ አቆጣጠር በ2010 የለንደን ማራቶን አትሌት አሰለፈች መርጊያ ከባድ ፉክክር አድርጋ ነበር። በወቅቱ ሩሲያውያቱ ተፎካካሪዎች ኃያል ሆነው የአንደኛነቱንና የሁለተኛነቱን ደረጃ ተቆጣጠሩት። ሁለተኛ የወጣችው አትሌት ውጤት ግን የተሰረዘው በአመቱ ነበር። አንደኛ ወታ የነበረችው ሊሊያ ሾባኮቫ ደግሞ ከዚህ ቀደም ያሸነፈችባቸው ውጤቶቿ ተቀምቶ ለተለያዩ አትሌቶች እንደሚሰጥ ሰሞኑን ተዘግቧል። ጋዜጠኛ ብዙአየው ዋጋው ለአገር ውስጥና ዓለም አቀፍ መገናኛ አውታሮች በተለይ በአትሌቲክስ ስፖርት ዙሪያ ይዘግባል። ሊሊያ ሾባኮቫ በቺካጎና ለንደን በተከታታይ ያስመዘገበቻቸው ውጤቶቿ ተነጥቆ ለሌሎች አትሌቶች መሰጠቱ አይቀርም ብሏል። የሊሊያ ሾባኮቫ ጉዳይ ምርመራ በተደረገበት ወቅት አበረታች መድኃኒት ተጠቅማ በመገኘቷ የሩሲያ አትሌቲክስ ፌዴሬሽን እንዲሁም የዓለም አቀፍ የአትሌቲክስ ፌዴሬሽኖች ማህበር ከሁለት ሺህ ዘጠኝ ኦክቶበር ጀምሮ ያስመዘገበቻቸው ውጤቶች እንዲሰረዙ አድርጎ እንድትቀጣ ወስኗል። በዚህ መሰረት እነዚህ ያሸነፈቻቸው ውድድሮች በሙሉ ለምሳሌ በሁለት ሺ ዘጠኝ አመተ ምህረት ቺካጎ ያሸነፈችበት ለሚክቴንኮ የሚሰጥ ይሆናል። ሁለት ሺ አስር ቺካጎ አሸንፋ ነበር። እሱንም ሁለተኛ ለወጣችው አጸደ ባይሳ የሚሰጥ ይሆናል። ሁለት ሺ አስራ አንድ እንዲሁ የቺካጎ ድሏ ሁለተኛ ለወጣችው እጅጋየሁ ዲባባ የሚሰጥ ነው የሚሆነው። ሁለት ሺ አስር ደግሞ ለንደን ላይ ያሸነፈችበት ለአሰልፈች መርጊያ የሚሰጥ ነው የሚሆነው። በለንደኑ ማራቶን ሁለተኛ ወጥታ የነበረችው ሩሲያዊት ኢንጋ አቢቶቫ አበረታች መድኃኒት ተጠቅመሻል ተብላ የሁለተኛነቱን ደረጃ የተነጠቀችው ውድድሩ በተከናወነ በአመቱ ነበር። አሰለፈች መርጊያ ያኔ ከሶስተኛ ወደ ሁለተኛ ደረጃ ከፍ ማለት ችላ ነበር። አትሌት አሰለፈች መርጊያ የዛሬ አምስት ዓመት የሆነውን መለስ ብላ ታስታውሳለች። ውድድሩን ያው በጣም ጥሩ ላይም ነበርኩኝ። ጥሩ ተፎካክሪያት ነበረ። እስከ አርባ ምናምን ኪሎ ሜትር አብሬን ነበርንና ይነኝ እንደውም ስመራ ነበረ ከዛ ከአርባ ኪሎ ሜትር በኋላ እሷ ያወጣ ሄደች። እኔም ሶስተኛ ነው የወጣው ውድድሩ ላይ። ሁለቱም አንድ ሀገር ናቸው። ሁለተኛ መወጣችው ሰብኮባም የእሷ ሀገር ልጅ ነበረች። ሁለቱም ተይዘዋል። የሁለተኛ ወዲያውኑ የነገሩኝ በአመቱ ነው የነገሩኝ። የዚችን ደግሞ የዛሬ አመት አካባቢ በፊት ነበረ የሰማሁት። የፀረ አበረታች መድኃኒት ድርጅት ከሰሞኑ በርካታ አትሌቶች ኃይል ሰጪ መድኃኒት ተጠቅመው ባገኙት ብርታት ነው ሊያሸንፉ የቻሉት ሲል ዘገባ አውጥቷል። በዚህም መሰረት በለንደኑ ማራቶን አንደኛ ወጥታ የወርቁን ሜዳሊያ አጥልቃ የነበረችው ሌላኛዋ ሩሲያዊት ሊሊያ ሾባኮቫ በወቅቱ እሷም እንደ አገሯ ልጅ አበረታች ንጥር ተጠቅማለች በሚል የአንደኝነት ማዕረጓ ሊነጠቅ እንደሆነ ተዘግቧል። አትሌት አሰለፈች መርጊያ በለንደኑ ማራቶን ይገባት የነበረውን የአንደኛነት ደረጃ በሩሲያውያኑ አትሌቶች ማጭበርበር በመነጠቋ በርካታ ድሎችን ያጣችውም ካምፓኒ የሚከፍለኝ አሁን አድዳስ ካምፓኒ ወደ ስልሳ ሺህ ዶላር በአንደኝነት ይከፍለኝ ነበረ። በአመቱ ደግሞ የሚያድግልኝ ወደ ኮንትራት የሚያድግ ነገር ነበረ ከካምፓኒ ጋራ ማለት ነው። ያን ሁሉ ነው ያጣውትኝ ኔ ሜዳሊያ ውስጥ ስለገባ ኦርገናይዘሩ ራሱ ተጨማሪ ሽልማት የሚከፍል ሀምሳ ሺህ ዶላር አለ፣ ከሀምሳ አምስት ሺህ ዶላር ውጭ ማለት ነው። በለንደን ግላይ ማለት ኦርገናይዘሮች የሚከፍሉ አንደኛ ስትወጣ ሀምሳ አምስት ሺህ አለ። ሜዳሊያ ውስጥ ስለገባ አንደኛ ከወጣ ሀምሳ ሺህ አለው፣ ሁለተኛ ከወጣ ሰላሳ ሺህ አለው፣ ሶስተኛ ስትወጣ ሀያ አምስት ሺህ ዶላር አለው። እና በየደረጃ አንድ እስከ ሶስት ለወጣ ልዩ ሽልማት አለው ከሽልማቱ ውጭ ማለት ነው። ብዙ ነገር ነው በወቅቱ የተጎዳሁት። ምክንያቱም ያው ምንም ማድረግ አይቻልም። ጋዜጠኛ ብዙአየሁ ዋጋው ሩሲያዊቷ አትሌት የማይገባትን የአንደኛነት ማዕረግ በህገወጥ መንገድ ብትወስድም ገንዘቡን ለማስመለስ ግን ብዙ ውጣ ውረድ እንደሚኖረው ጠቅሷል። በሽቡኮቫ ጉዳይ የዓለም አቀፉ የስፖርት ገላጋይ ፍርድ ቤትም ጭምር ነው። እንደውም ቅጣቷ ተራዝሞ እንዲወሰንባት የፈረደባት እና አሁን በማስመለስ ሂደቱ የለንደን ማራቶን አዘጋጆች ባወጡት አስተያየት ያው ክብሩን ነጥቀው የአሸናፊነቱ ክብር ለአሰለፈች መርጊያ እንደሚሰጥ ገልጸዋል። ነገር ግን ከጊዜ በኋላ ሲመጣ በተለይ በዚህበገንዘብ በኩል የሚገኘውን ጥቅም ለማግኘት ሂደቱ በጣም ረጅም ነው የሚሆነው። አንድ ጊዜም ላይሳካ የሚችልበት ሁኔታ ይኖራል። አትሌት አሰለፈች መርጊያ ይህን ዜና ከሰማችበት ቅጽበት አንስቶ ምንም ያደረገችው ነገር እንደሌለ ገልጣለች። እኔ ያው ከትላንት ወዳ ነው ይህን ወሬ የሰማሁትኝ ምንም ያረኩት ነገር የለም። ትላንት ምሁድ ያው ዛሬ ግን ከአሰልጣኝ ጋራና ከማናጀሬ ጋራ ለመነጋገር አስቤ ያለው። በዚህ ጉዳይ የሚመለከታቸው አካላት ኢትዮጵያዊቱ አትሌት የሜዳሊያ ክብሩንም የሚገባትን የገንዘብ ሽልማትም እንድታገኝ የበኩላቸውን ጥረት ሊያደርጉ ይገባል እንላለን። ከሰሞኑ የወጣው መረጃ የተከለከሉ አበረታች መድኃኒቶችን ኢትዮጵያውያንና ኬንያውያንን ጨምሮ አፍሪቃውያን አትሌቶችም ሳይጠቀሙ እንዳልቀሩ አትቷል። ከዚህ ቀደም ቁጥራቸው አምስት የሚደርሱ ኢትዮጵያውያን አትሌቶች አበረታች መድኃኒት ተጠቅማችኋል በሚል የተላለፈባቸውን ቅጣት እንደጨረሱ ጋዜጠኛ ብዙአየሁ ዋጋው አክሎ ጠቅሷል። የአፍሪካ አትሌቶችም የኬንያን አትሌቶች በብዛት የተቀጡበት ሁኔታ አለ። ኢትዮጵያን አትሌቶች ከዚህ ንጹህ ናቸው ሙሉ ለሙሉ ብሎ መናገር አይቻልም። ምክንያቱም እስካሁን ድረስ ባሉት መረጃዎች እንኳን ብንመለከት ወደ አምስት ምናምን የሚሆኑ ኢትዮጵያን አትሌቶች ከአበረታች መድኃኒት ጋር በተያያዘ ቅጣት ተላልፎባቸው ቅጣታቸውን የጨረሱበት ሁኔታ እንዳለ እናውቃለን እና አሁንም በዚህ በሰሞኑ በተነሳው ከአበረታች ኬንያና ኢትዮጵያን አትሌቶች እንዳሉበት ነገር አለ። አድማጮች አሁን ወደ ቀሪዎቹ የስፖርት ዘገባዎች እንሻገር። በእንግሊዝ ፕሪምየር ሊግ የትናንትና ውጤት መሰረት ሊቨርፑል አጀማመሩን በማሳመር ስቶክ ሲቲን አንድ ለባዶ አሸንፏል። ማንቸስተር ዩናይትድ ከሊቨርፑል አንድ ቀን ቀደም ብሎ በተመሳሳይ ውጤት ቶትናምን አንድ ለባዶ በመርታት በድል ጎዳና መጓዝ ጀምሯል። ሌላኛው ኃያል ቼልሲ ስዋንሲን ማሸነፍ አልቻለም። ሁለት እኩል በመለያየት ነጥብ ለመጋራት ተገዷል። ኒውካስልና ሳውስሃምተንም ትናንት ሁለት እኩል ነው የተለያዩት። አርሰናል ከዌስትሃም ጋር ባደረገው ግጥሚያ የግብ ጠባቂው ቼክ ጊዜ አስልቶ በመውጣት የመጀመሪያውን ግብ አለማዳኑ አስተችቶታል። ሁለተኛውም ግብ ቢሆን ከፔተር ቼክ ብቃት አንጻር የማይጠበቅ ስህተት ነው ተብሏል። በኳስ ይዞታ ልቆ የነበረው አርሰናል ከ22 ኳሶች ወደ ግብ አልሞ መምታት የቻለው ስድስት ኳሶችን ብቻ ነበር ተብሏል። ጀርመን ቢሊፌልድ ውስጥ የኤርታ ቤርሊን ተጫዋቾችን ከባቡር ጣቢያ ለማምጣት ሲጓዝ የነበረ የቡድኑ አውቶቡስ ላይ ማንነቱ ያልታወቀ ሞተረኛ ትናንት ጥይት መተኮሱ ተሰማ። በአውቶቡስ ውስጥ የነበረው አሽከርካሪ ጉዳት እንዳልደረሰበት፣ ሆኖም ጥይቱ በአሽከርካሪው አቅጣጫ የፊት ለፊቱ መስታወትን መምታቱን ፖሊስ አስታውቋል። ሞተረኛው ማንነቱ አልታወቀም። አሽከርካሪው ወዲያውኑ ለፖሊስ በመደወል ወደ ባቡር ጣቢያ አቅንቶ ተጫዋቾቹን ወደ ሆቴላቸው ማምጣት ችሏል። ፖሊስ አውቶቡሱን በማጀብ ጥበቃ ያደረገ ሲሆን በዛሬው ጨዋታም ቁጥጥሩ ጥብቅ መሆኑ ተነግሯል። ሄርታ ቤርሊን ለጀርመን እግር ኳስ ዋንጫ ጨዋታ ከአርሜኒያ ቢሌፌልድ ጋር ይጋጠማል። የጀርመን ቡንደስሊጋ ደግሞ የፊታችን አርብ ይጀምራል። የ18 ቡድኖች አሰልጣኞች በተደረገላቸው ቃለመጠይቅ 16ቱ አርብ በሚጀምረው ቡንደስሊጋ ኃያሉ ባየር ሚንሽን በተከታታይ ለአራተኛ ጊዜ የዋንጫ ባለቤት ሊሆን እንደሚችል ከወዲሁ ገምቷል። በጀርመን ቡንደስሊጋ የቦሩሲያ ዶርትሙንድ አሰልጣኝ የነበሩት ዮርገን ክሎፕ ምናልባትም ወደ ፈረንሳዩ ኦሎምፒያ ማርሴ ቡድን ሊያቀኑ እንደሚችሉ ጭምጭምታዎች እየተሰሙ ነው። አሰልጣኝ ዮርገን ክሎፕ ባለፈው የጀርመን ቡንደስሊጋ የውድድር ዘመን ከፍተኛ ሽንፈት ከገጠማቸው በኋላ ከቡድኑ አሰልጣኝነታቸው በገዛ ፈቃዳቸው መሰናበታቸው ይታወቃል።